ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ግንቦት 9 2007 ዓ ም ዝግጅታችን ጀምሯል። ጤና እስጥልን የተከበራችሁ አድማጮች፣ እንደምናመሻችው የምሽቱ አስተናጋጃችሁ ቆንጅ ይታዬ ነኝ። የዛሬ ተረኛው ማለት መደበኛው መስተዋት ፕሮግራም ባልደረባዬ ሄኖክ ሰማ ግዜር ለምርጫ 2007 ዘገባ ኢትዮጵያ ነው የሚገኘው። የዛሬ እሁድ ዝግጅታችን በምርጫው ዙሪያ ላይ ያተኩራል። የመስተዋት ቅንብር አይሆንም ሳምንት እሁድ ለሚካሄደው ምርጫ ዛሬ በመላ ሀገሪቱ የድምፅ አሰጣጥ ልምምድ ወይም ሙከራ ሲካሄድ ብለዋል። መራጮች እንዴት ድምጽ መስጠት እንደሚችሉ ድምጻቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከአስራ ሁለቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይም የጣት አሻራ ምልክት በማድረግ እንዲመርጡ ዘጋቢዎቻችን ተዘዋውረው የተከታተሉትን ያካፍሉናል። የመራጮችን አስተያየቶችም አጠናቅረውልናል። የኢህአዴግ አባል ምና ደጋፊም ስለሆነ የኢህአዴግ አባልነታችንን ለማሳወቅ ኢህአዴግ ወጣት ሊግ ማለት መንግስታዊ የሆነ እንትን ነው። ስራ አጥ ለሆኑ ወጣቶች ስራ ለሌለው ስራ የሚያገኝበትን እድልና ኢህአዲግ አምጥቻለው የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል። ስቲል በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ህዝብም የሚረዳው ይመስለኛል። የመራጮች አስተያየት ዘጋቢዎች ካጠናቀሩት የቀነጫጭም ነው ነው። ኢህአዴግ የእስካሁኑ የምርጫ ሂደት ወሳኝ ቅድመ ሁኔታዎችን አሟልቷል ሲል አስታውቋል። ዘገባ አለን። አረና በመቀሌ የጠራውን ህዝባዊ ስብሰባ የተመለከተና ኢህአዴግን ወክለው በመቀሌ ከሚወዳደሩት ዶክተር አዲስ አለም ባሌማ ጋር የተካሄደ ውይይትም ይኖረናል። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን የአለም ዜናውን ከሶሎሞን አባተ ጤና ይስጥልኝ፣ እንደምናመሻችሁ። የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ባለፈው ሳምንት የመፈንቅለ መንግሥት ሙከራ ከተደረገባቸው ወዲህ ዛሬ ለመጀመሪያ ጊዜ ለሕዝብ ታይተዋል። ፕሬዚደንቱ በቤተ መንግሥታቸው ዛሬ ጋዜጣዊ መግለጫ ሲሰጡ ተሞክሮባቸው ስለከሸፈው መፈንቅለ መንግሥትም ሆነ ለሶስተኛ የስልጣን ዘመን ለመወዳደር በማመልከታቸው ምክንያት ስለተቀሰቀሰባቸው ሕዝባዊ ቁጣ አልተናገሩም። በጋዜጣዊ መግለጫው ላይ ንኩሩንዚዛ የተናገሩት የሶማሊያው የሽብር ቡድን አልሻባብ ቡሩንዲን ጨምሮ ለአፍሪካ ሕብረት ጦር ኃይል ባዋጡ ሀገሮች ላይ የደቀነውን ስጋትና አደጋ ነው ሲተነትኑ የተሰሙት ባለፈው ረቡዕ ጀኔራል ጎድኤ ጎድኤፍሮይድ ኒዮምባሬ ንክሩንዚዛን ገልብጠው ስልጣን መያዛቸውን ያወጁ ጊዜ ፕሬዚደንቱ በከተማቸው ስለተፈጠረው ሁኔታ ለመምከር ታንዛኒያ ውስጥ ስብሰባ ላይ ነበሩ። ምንም እንኳ ፕሬዚደንቱ ወደ ዋና ከተማይቱ ቢመለሱና መንገዶቿ ዛሬ ጸጥ ብለው ውለዋል ቢባልም በመጪው ሳምንት ውስጥ ወደ አመፃቸው እንደሚመለሱ ተቃዋሚዎች እየዛቱ ነው። ፕሬዚዳንት ንኩሩንዚዛ ለሶስተኛ ዘመን እወዳደራለሁ ካሉበት ካለፈው ወር መጀመሪያ አካባቢ አንስቶ በተነሱ ተቃውሞችና ግጭቶች 14 ሰው መገደሉና ከሁለት መቶ በላይ ሰው መቁሰሉ ተዘግቧል። ግብፅ ውስጥ የዛሬ አራት ዓመት ተፈጽሟል ከተባለ የእስር ቤት መስበር ጋር ተያይዞ በተመሠረተባቸው ክስ በቀድሞው ፕሬዚዳንት መሐመድ ሞርሲ እና በሌሎች መቶ ሰዎች ላይ የሞት ፍርድ መተላለፉ በብርቱ ያሳሰባት መሆኗን ዩናይትድ ስቴትስ አስታወቀች። አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለሥልጣን ዛሬ በሰጡት መግለጫ ግብፅ ዓለም አቀፍ ግዴታዎቿንና የሕግ የበላይነትንም በሚጥስ ሁኔታ የምታካሂደውን የጅምላ ክስ የፍርድ ሂደትና ፍርድ ዩናይትድ ስቴትስ እንደምትቃወም በተከታታይ ስታሳስብ መቆየቷን ተናግረዋል። ዛሬ በተሰጠው ፍርድ ላይ የሀገሪቱ ጠቅላይ ሙፍቲ የፊታችን ግንቦት 25 ውሳኔ እንደሚሰጡበት ታውቋል። የቀድሞ ፕሬዚደንት በተጨማሪም የስለላ ክስም የተመሰረተባቸው ሲሆን ጠበቃቸው በዛሬው የሞት ፍርድ ላይ ይግባኝ እንደሚጠይቁ ተገልጿል። የፓርቲያቸው የሙስሊም ወንድማማችነት ደጋፊዎችን በሞርሲ ላይ የተላለፈውን ፍርድ በመቃወም አደባባይ ለመውጣት ጥሪ አስተላልፈዋል። እስር ቤቱን ለመስበርና እስረኞችን ለማስመለጥ ከሐማስና ከሂዝቦላ ጋር ተባብረዋል ባላቸው ሌሎች የሙስሊም ወንድማማችነት ከፍተኛ መሪዎች ላይ የካይሮው ችሎት ብይን ሰጥቷል። በሌላ ከግብፅ በደረሰን ዜና ባለፈው ዓመት ወታደሮችን ገድለዋል ተብለው የተከሰሱ ስድስት ሰዎችን ዛሬ በስቅላት መቅጣቷ ተዘግቧል። እነዚህ በካይሮ እስር ቤት ውስጥ ዛሬ የተሰቀሉት ሰዎች ከእስላማዊ መንግሥት ቡድን ጋር ግንኙነት ያለው ሲናይ ውስጥ የሚገኝ ታጣቂ ቡድን አባላት እንደነበሩ ተገልጿል። ሞሐመድ ሞርሲ የዛሬ ሁለት ዓመት አካባቢ ከፕሬዝደንታዊ ሥልጣናቸው በኃይል ከተወገዱ አንስቶ ቡድኑ በርካታ ጥቃቶችን እያደረሰ ብዙ ሕይወት እያጠፋ ነው ተብሎ ይከሰሳል። ዛሬ በስቅላት በተቀጡት ሰዎች ላይ የተካሄደው የፍርድ ሂደት ሙሉ በሙሉ ፍትሐዊነት የጎደለው ነው ሲል አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን አድራጎቱን አውግዟል። ወንጀሉ ተፈጽሟል በተባለበት ጊዜ ከተከሳሾቹ ሶስቱ ይገኙ የነበረው እስር ቤት ውስጥ እንደነበረ አምነስቲ ቀደም ሲል አስታውቆ የፍርዱ ተፈጻሚነት እንዲዘገይ ጠይቆ ነበር። የኢራቋ ራማዲ ከተማ ውስጥ ዛሬ የደረሱ የመኪና ላይ ፍንዳታዎች አስር ወታደሮችንና አንድ የፖሊስ አባል ገድለዋል። ራማዲ ላይ ቁጥጥሩን ለማስፋት እየተንቀሳቀሰ ያለው የሽብር ቡድን እስላማዊ መንግስት እየተጠናቀቀ ባለው ሳምንት ውስጥ በዚህች የክፍለ ሀገር ከተማ ላይ ባንዲራ መስቀሉ ተዘግቧል። ሁለት ፍንዳታዎች ደርሰው የጸጥታ ኃይሎቹን ከገደሉ በኋላ በአማጺው ቡድንና በወታደሮቹ መካከል ውጊያ ተቀስቅሷል። በአጎራባቿ ሶሪያ ውስጥ ደግሞ የመንግሥት ወታደሮች የአይሲስን ተዋጊዎች ከጥንታዊቷ ፓልሜራ ከተማ ማባረራቸው ታውቋል። በውጊያው ብዙ ሕይወት ጠፍቷል። ፓልሜራ ከተማ በመንግሥታቱ ድርጅት የትምህርት የሳይንስና ባህል ድርጅት ዩኔስኮ ተመዝግቦ ጥበቃ የሚደረግለት ታሪካዊ ስፍራ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ማለዳ ከቻይናው ፕሬዚደንት ቺጂንፒንግ ጋር ተገናኝተው የኮሪያ ልሳነ ምድር ከኒኩሌር የጸዳ የሚሆንበትን ሁኔታ በመፍጠር ላይ ተወያይተዋል። በሰሜን ኮሪያ ላይ ጫና በማድረግ አስፈላጊነት ላይም የቻይናው ፕሬዚደንትና የአሜሪካው የውጭ ጉዳይ ሚኒስትር መስማማታቸውን አንድ የውጭ ጉዳይ መስሪያ ቤቱ ከፍተኛ ባለስልጣን ተናግረዋል። ባለስልጣናቱ በተጨማሪም በአየር ንብረት ለውጥ፣ ከኢራን ጋር በተያያዘው የኒውክሌር መርሃ ግብር ድርድር፣ በዓለም ዙሪያ ስለሚሰጠው የልማት እርዳታና ስለ አፍጋኒስታንም ተወያይተዋል። ኬሪ ከደቡብ ኮሪያ አቻቸው ዩም ባንግ ዩንግሴ ጋር ለመወያየት ሶል ገብተዋል። አፍጋኒስታን ዋና ከተማ ካቡል ዓለም አቀፍ አውሮፕላን ጣቢያ አካባቢ የደረሰ የአጥፍቶ ጠፊ ፍንዳታ ሶስት ሰው ገደለም። ጥቃቱ የተጣለው የአውሮፓ ህብረትን የፖሊስ ስልጠና ተልዕኮ አባላት በያዘ ቅፍለት ላይ እንደሆነ ታውቋል። ለዚህ አንድ እንግሊዛዊ የጸጥታ ሠራተኛና ሁለት መንገደኛ ሴቶችን ለገደለ ጥቃት ታሊባን ኃላፊነት ወስዷል። በፍንዳታው በአስሮች የሚቆጠሩ ሌሎች ሰዎችና ሦስት የአውሮፓ ኅብረቱ የፖሊስ ሥልጠና ቡድን አባላት ቆስለዋል። የሮማ ካቶሊካዊት ቤተ ክርስቲያን አራት ሴት ቅድሳትን ዛሬ ሰየመች። በቫቲካን ዛሬ የተካሄደውን የሲመተ ቅድስና ሥነ ሥርዓት የመሩት የቤተ ክርስቲያኑ ሊቀ ጳጳስ አቡነ ፍራንሲስ ሲሆኑ ሁለቱ ቅድሳት ፍልስጤማውያን መሆናቸው ታውቋል። ቅድስት ማርያም ባዋርዲና ቅድስት ማሪ አልፎንሳይን ጋታስ በ19ኛው መቶ ክፍለ ዘመን በፍልስጤም ግዛት ውስጥ ይኖሩ የነበሩ ነበሩ። በቅዱስ ጴጥሮስ አደባባይ በተከናወነው ሥነ ሥርዓት ላይ የፍልስጤም ፕሬዚደንት ማሐሙድ አባስም ተገኝተዋል። ሁለቱ ሌሎች ሴት ቅድሳት ፈረንሳዊትና ጣሊያናዊት ሲሆኑ ሁለቱም ሕይወታቸውን ያሳለፉት ለድሆች ትምህርት ማድረስ የሚያስችሉ ተቋማትን በመመስረት እንደሆነ ተገልጿል። ዜናው በቃ ቮይስ ኦፍ አሜሪካ። ክቡራትና ክቡራን የምታደምጡት ከዋሽንግተን ዲሲ የሚተላለፈውን የእሁድ ግንቦት ዘጠኝ ምሽት የአማርኛ ፕሮግራም ነው። ምርጫ ነክ ዘገባዎች የኢህአደግ የስራ አስፈጻሚ ኮሚቴ ትናንት ቅዳሜ ባካሄደው ስብሰባ የስካሁኑ የምርጫ ሂደት ወሳኝ የምርጫ ቅድመ ሁኔታዎችን አሟልቷል ብሏል። ሂደቱ ፍትሐዊና ዲሞክራሲያዊ እንዲሁም ሰላማዊ መሆኑን የገለጠው ኢህአደግ በቀረው ጊዜም ተጠናክሮ እንደሚቀጥል አስታውቋል። በሌላ የምርጫ ዜናም ግንቦት 16 ስለሚካሄደው ምርጫ የድምፅ አሰጣት ሂደት ገለጻ ተደርጓል። እስክንድር ፍሬው ዝርዝሩ ልኳል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የስራ አስፈጻሚ ኮሚቴ ትናንት ያካሄደው ስብሰባ መደበኛ መሆኑ ተገልጿል። ሊካሄድ አንድ ሳምንት የቀረው የኢትዮጵያ አጠቃላይ ምርጫ ግን ከዋነኛ ትኩረቶቹ አንዱ እንደነበር በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው የድርጅቱ መግለጫ አመልክቷል። እናም በግንባሩ ሊቀመንበር በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው ስብሰባ የእስካሁኑን የምርጫ ሂደት ገምግሟል። ኢህአዴግና የሚመራው መንግስት ምርጫው ፍትሐዊ፣ ዲሞክራሲያዊ፣ ሰላማዊና የህዝቡን አመኔታ ያገኝ እንዲሆን ስትራቴጂ ነድፈው እንደነበር በመግለጫው ተጠቁሟል። የዚህ ስትራቴጂ የእስካሁን አፈጻጸምም ስኬታማ መሆኑን የስራ አስፈጻሚ ኮሚቴው መግለጫ አመልክቷል። ህዝቡ በነቂስ በመውጣት ለመራጭነት ተመዝግበዋል፣ የምርጫ ታዛቢ ወኪሎቹንም በዲሞክራሲያዊ መንገድ መርጧል ያለው ኢህአዴግ ይህ ሂደት ከፍተኛ ተሳትፎ የታየበት መሆኑን አስረድቷል። ወሳኝ የምርጫ ቅድመ ሁኔታዎችንም አሟልተዋል ብሏል። በምርጫው ለሚሳተፉ ፓርቲዎች ምቹ የፖለቲካ ምህዳር ከመፍጠር አንጻር የተሰሩ ስራዎችም ስኬታማ መሆናቸውን ነው የገመገመው። ሌሎች ነጥቦችንም በ ማሳያነት ጠቅሷል። የስካሁኑ የምርጫ ሂደት በአጠቃላይ ፍትሐዊ ዲሞክራሲያዊና ሰላማዊ በሆነ ሁኔታ የተካሄደ መሆኑንም ጠቁሟል። በቀሪው ጊዜም ተጠናክሮ እንደሚቀጥል አስታውቋል። የምርጫውን ፍትሐዊነት ዴሞክራሲያዊነትና ሰላማዊነት ለማወቅ የሚደረገውን ማንኛውንም ሙከራ ለማክሸፍ መንግሥት ዝግጁ ነው ሲልም ኢህአዴግ በመግለጫው አመልክቷል። የምርጫው ሂደት ይታወካል በሚል የሚነሳ ውዥንብርም ተጨባጭነት የለውም ብሏል። የኢህአዴግ ስራ አስፈጻሚ ኮሚቴ። በተያያዘ የምርጫ ዜና ካርድ ለወሰዱ መራጮች ዛሬ የድምፅ አስጣት ሂደት ገለጻ ተደርጓል። በብሔራዊ ምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት በአዲስ አበባና በመላው ሀገሪቱ በሚገኙ ወረዳዎችና የምርጫ ጣቢያዎች የተካሄደው ገለጻ መራጮችን ልክ የዛሬ ሳምንት ለሚካሄደው የድምፅ አሰጣጥ የሚያዘጋጅ መሆኑ ተገልጿል። በቂርቆስ ክፍለ ከተማ የወረዳ ሶስት ምርጫ አስተባባሪ አቶ አየለ ቢረጋ ይህንኑን የሚያብራሩት በዛሬው ቀን ምርጫውን በተመለከተ ሳምንት የሚደረገውን ምርጫ በተመለከተ መራጮች እንዴት ድምፅ መስጠት እንደሚችሉ፣ ድምፃቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከ12ቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይም የጣት አሻራ ምልክት በማድረግ እንዲመርጡ ማብራሪያ በሰፊው ተሰጥቷል። ድምፃቸው እንዳይበላሽ የተበላሸካ ወረቀት ቢሆን እንኳን ድምፅ ሰጥተው ወደ ኮሮጆ ከመግባቱ በፊት ችግር ካለበት ድምፄ ወረቀቴ ተበላሽቶብኛል ብለው ካመጡ ሌላ እንደሚሰጣቸው ተገልጿቸዋል ወዲያውኑ ተካላቸዋል የዛሬ ሳምንት እሁድ የሚደረገውን እንዲህ ነው የምታደርጉት እሁድ በጥንቃቄ አድርጉት የሚል ስራ ልክ የምርጫው ስነስራ ከመደረጉ የወጣ ፕሮግራም አለ በዛሬው ቀን በግንቦት 16 ለሚደረገው ምርጫ ህዝቡ ድምጽ የሚሰጥበት ሁኔታ ምርጫ ቦርዱ ብቻ ድምጽ መስጫ ወረቀቱን በሚመስለው ወረቀት ላይ እንዴት አድርጎ ድምፅ መስጠት እንዳለበት ይገልጻል ማለት ነው። ያንን ማድረግ ነው። በወቅቱ ህዝቡ የድምፁን መስጠት እንዴት እንዳለበት በስንት ሰዓት ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከ12 ሰዓት ጀምሮ ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከዛ በፊት የህዝብ ታዛቢዎችና የምርጫ አስፈጻሚ ገብተው አስፈላጊው ነገር እንደሚደረግ፣ ቅድመ ሁኔታዎችን እንደሚያመቻቹ ተነጋግረናል። ይህንን ነው እንግዲህ ይህንን ከገለጽንላቸው በኋላ በእለቱ የተጓደሉ የምርጫ አስፈጻሚዎችም በዛሬ ማን የምርጫ የህዝብ ታዛቢዎች የህዝብ ታዛቢዎች የተጓደሉ 12 የህዝብ ታዛቢ ነበሩ። ለየምርጫ ጣቢያ እንደሱ ምርጫ ህዝቡ አድርጓል። በምክንያት የተጓደሉ ናቸው። በተለያየ ምክንያት ከስራ እዚ ተመርጠው አሁን ካገለገሉ በኋላ ከዛ ወደዚህ በተለያየ ምክንያት ለመስራት ያልቻሉ ሰዎችን በእነሱ ምትክ በወቅቱም ደግሞ በፊት የተመረጡ ያልመጡ ሰዎችን በየጣቢያው ላይ እነሱን ለይተን አምስት አምስት በማድረግ እንድሟሉ ለማድረግ ጥረት ተደርጓል ምርጫ ህዝቡ አከናውኗል ይህ እናድርገን ነው የተለያየ አምስተኛው የኢትዮጵያ አጠቃላይ ምርጫ የድምጽ መስጫ ቀን ልክ የዛሬ ሳምንት ሲሆን ቅስቀሳ የሚያበቃው ደግሞ ከአምስት ቀናት በኋላ ነው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን እናመሰግናለን። በትግራይ ክልል በተለይ ደግሞ በመቀሌ የምርጫ ክልል ዛሬ ህዝቡ በየቀበሌው ስለ ድምፅ አሰጣጥ መመሪያ ሲሰጠው መዋሉን ዘጋቢያችን ግርማይ ገብሩ ይነግረናል። ግርማይ ወደ ተለያዩ ቀበሌዎች በመዘዋወር የምርጫ አስፈጻሚዎችንና ድምፅ ለመስጠት የተመዘገቡትን ነዋሪዎች አነጋግሯል። የኢትዮጵያ ምርጫ ቦርድ ባወጣው መመሪያ መሰረት ዛሬ እሁድ ግንቦት ዘጠኝ መራጮች በየቀበሌያቸው በመገኘት ስለ ምርጫው ድምፅ አሰጣጥ ትምህርት ያገኛሉ። በዚሁ መሰረት ዛሬ በመቀለ ከተማ ወደ ተለያዩ ቀበሌዎች በመዘዋወር እየተሰጠው ያለው የድምፅ አሰጣጥ ትምህርት እየተከታተልኩ ነው ያለሁት። በአንድ ቀበሌ ተገኝቻለሁኝ። ስለዛ የምርጫ አስፈጻሚዎችን ልጠይቅ። ዓሰርተ ተወከልቲ ሕፅያት ኣብ ዝኒሄዉ እዚኦም ክልል ምክር ቤት ዝቐርቡ እዮም እዚኦም በመቐለ ከተማ ውስጥ ቀዳማይ ወያነ ክፍለ ከተማ ዘስላሰ ቀበሌ ውስጥን ያለነውና መራጮች በምርጫ አስፈፃሚዎች ዛሬ እንዴት መምረጥ እንዳለባቸው ስለ ድምፅ አሰጣጡ ነው ትምህርት እየወሰዱ ያሉት። እስኪ አሁን ይንገሩኝ፣ እንዴት ነው ትምህርቱ? ቀላል ነው ወይ? ግልጽ ነው ወይ? ትምህርቱ እንዴት ነው እየተሰጠ ያለው? አሁን ትምህርቱ ለክልል አስር ሰዎች ለእጩነት እንደቀረቡ፣ ከአስሩ አራት የምንመርጥ መሆኑን እሱን በግልጽ ተምረናል። አንድ ደግሞ ለፌዴራል ያለ አዲስ አበባ የሚሄድ ከነሱ ደግሞ አራት አሉ። ከአራቱ አንድ እንደምንመርጥ ተምረናል። ምልክቱስ? ግልጽ ነው፣ በግልጽ ይታያል። ምልክቱም ንብ አለ፣ ንብ የህወሀት ነው የሚለው፣ የመድረክ አርና ደግሞ እጅ አለ፣ የኢኢአድን ነው የሚለው፣ ማጭድ አለ ኢደፓ፣ ደግሞ አበባ የምንመርጠው። ደግሞ እንዴት አድርጎ እንደሚታጠፍ እንዴት አድርጎ እንደሚገባ፣ ካርድ ይዛችሁ እንደምትመጡ ብለውናል። የጠፋ ካለ ደግሞ ቁጥሩን ቁጥሩን አመልክታቸው ትቆይና ቁጥሩን ተፈልጎ ከማህደሩ እንደምንሰጡን ወረቀት ነው የሚሰጠው። የካርድ የለም አልቀዋል። ካርዶ ስለጠፋ ደግሞ ወረቀትን የመምረጫ ወረቀት እንደምንሰጥ ነግረውናል። ማአዛ ንስሩ ይባላል የቀዳማይ ወያነ ጣቢያ ዘስላሴ ነቁጣ መረጣ ሆሳና ይባላል። ያለንበት ሆሳና የድምፅ መስጫ ሆሳና የድምፅ ማስጫ ነው። አሁን አስመራጭ ነው አስፈጻሚ እንዴት ነው። ሰው በግልጽ እየተረዳው ነው። ጥያቄዎችን ያነሳል። ጥያቄው ያነሳል። መጀመሪያ አስተምሮ ሲሰጥ አፈላላይ በሌለበት ለሁሉም ያሉት ምልክቶች ይነገራል። ልዩነት በሌለበት ለሁሉ ምልክቱን ይዘረዘራል ከነስሙና ከነ ምልክታቸው አፈላ ልዩነት በሌለው ለህዝቡ ይፋ እያደረግን ውለናል። ያልገባው ጥያቄ ያነሳል በግልጽ ያነሳል። በግልጽ ሌላ ቀርቶ ወረቀቱ እንዴት አጥፈዋለሁ የሚልም ያቀርባል። አንድ ሰጥቼ ለሁሉም ያው አይደለም ወይ የሚል አለ። አይደለም አራት ካለ አራት መምረጥ አንድ ካለ አንድ ይመረጣል። ስለዚህ ዛሬ እስከ 12 ሰዓት ነው የምጠብቁት እዚህ በህጉ መሰረት አዎ እስከ አስራ ሁለት ሰዓት የመጣ ሰው እየተረዳ ይሄዳል። የጠፋውም እየጠየቀ ሁሉም ነገር እየተደረገለት ይሄዳል። አሁን ስንት ወረቀት ነው የሚሰጠንም ይላል። ሁለት ሁለቱም አንዱ አንድ ይመረጥበታል፣ አንዱ አራት ይመረጥበታል። ምስጢር ቦታ ሄደው ራሱ ነው የሚመርጠው። በጣም ነው የማመሰግናችሁ። አሁን ደግሞ በሰሜን ክፍለ ከተማ ደደቤት ቀበሌ ቀጠና አምስት የምርጫ መስጫ ውስጥ ነው ያለሁት። ምርጫ አስፈጻሚዎች አሉ። ሰዎች እየመጡ ትምህርቱን እየወሰዱ እየሄዱ ነው። የምርጫ አስፈጻሚ ነት አስተባባሪ ነኝ። ግርማ ላደርጋይ እባላለሁ። አቶ ግርማ እንዴት ነው ሂደቱ? እንዴት እየሄደ ነው? እኛ ዛሬ በአገር አቀፍ በወጣ ፕሮግራም መሰረት ከጠዋት ጀምሮ ህዝቡ ተቀስቅሶ መጥቶ ለምርጫው ጊዜ የሚያገለግለው ትምህርት እንዲቀስም፣ ምን ማድረግ እንዳለበት፣ ምን ይዞ መቅረብ እንዳለበት፣ ምን ይዞ መምጣት እንደሌለበት ግልጽ ለማድረግ ለማስተማር ነው፣ ህዝቡን የቀሰቀስ ነው። መጀመሪያ ይዞ መቅረብ ያለበት ካርድና መታወቂያውን ይዞ መቅረብ አለበት። በዚያው መሰረት የምርጫ ወረቀት ይሰጠዋል። የሚሰጡ የምርጫ ወረቀቶች ሁለት ናቸው። አንድ ሰማያዊ ቀለም ያለው የምርጫ ወረቀት ለተወካዮች ምክር ቤት የሚያገለግል ሲሆን፣ አረንጓዴ ቀለም ያለው የምርጫ ወረቀት ደግሞ ለክልል ምክር ቤት ነው። ለተወካዮች ምክር ቤት አራቱን ፓርቲዎች አንዳንድ እጩ አቅርበዋል። ለክልል ምክር ቤት ሶስት ፓርቲዎች የህወሀት ኢህአዴግ አራት እጩ አባላት የአረና መድረክ አራት እጩዎች፣ የኢዴፓ ሁለት እጩዎች ቀርበዋል። የኤክስ ምልክት መጻፍ የሚችል ሰው በእስክሪብቶ የኤክስ ምልክት በተገቢ ቦታ ላይ ምልክት ማድረግ እንዳለበት መጻፍ የማይችል ደግሞ የቀለም ፓድ ይቀርብለትና አመልካች ጣቱን አውጥቶ ቀለም በመንከር ተገቢ ቦታ ላይ የጣት አሻራ ምልክት ይሰጣል። ይሄ እንግዲህ የሚታወቁ ምልክቶች እንደዚህ ናቸው። ሶስተኛው ግን በእድሜ ምክንያት በእርጅና ምክንያት ማስተዋል የማይችሉ ምልክቶችን መለየት የማይችሉ አይነስውሮችን ስውሮችን ደግሞ የራሳቸው የሆነ አጋዥ ይዘው መምጣት ይችላሉ። ይህ የሚመጣው አጋዥ 18ና ከ18 በላይ መሆን አለበት። ምናልባት ሕጉ ፈቅዶለት የጦር መሳሪያ መታጠቅ የሚችል ሰው እንኳን ቢመጣ ያንን ለሚመለከተው የጸጥታ ክፍል ማስረከብ እንዳለበት ነው። ሌላ ደግሞ ከአንዳንድ ሰዎች የሰማሁት ምንድን ነው፣ ካርድ የለንም የሚሉ አሉ። ዛሬ ካርድ መውሰድ ይችላሉ? ይፈቀዳል? ዛሬ አይፈቀድም። ዛሬ አይፈቀድም። ካርድ ማንኛውም ሰው ወስደዋል። ሊጠፋበት ግን ይችላል። የጠፋበት ሰው የሚተካበት የራሱ የሆነ መንገድ አለው። ዛሬ መጥቶ ልውሰድ ካለ ግን አይችልም። ግርማይ ገብሩን እናመሰግናለን። ወደ ኋላ ላይ ደግሞ ከዶክተር አዲስ አለም ባሌማ ጋር ያደረገውን ውይይት እናቀርባለን። ሄኖክ ሰማ እግዜርም ለዘገባዎችን ለማጠናቀር እየተዘዋወረ ካለበት ልናገኘው እየሞከር ነው ነው ንጉሱ አግኝቸዋለሁ እያለ ነው። ሄኖክ አለ ሄኖክ መስመር ላይ ነህ? አለው ቆንጅት፣ እንደምን አመሻችሁት ሰሙኛላችሁ? አሁን እንሰማለን። እንደምን አለ። ድምጽህ ወፈር ብሏል። ጉንፋን ነው? ምንፋንቲ ተይዞኛል። አሁን የት ነው ያለኸው ሄኖክ? በቅድሚያ አሁን የምገኘው ወልኪቴ ከተማ ነው ኮንጂት፣ ያው እየተዘዋወርን የምርጫ ዘገባዎችን እያከናወንን እንገኛለን። ዛሬ ወልኪቴ ከተማ ነው ያለሁት። ቀደም ሲል እስክንድርና ግርማይ ያው በመላ ሀገሪቱ የድምፅ አሰጣጥ መመሪያ ሲሰጥ መዋሉን ዘግበውልናል። ያንን ለመከታተል ችለሃል አሁን ባለህበት እንግዲህ ወልቂጤ ማምሻውን የገባሁት ወደ ደቡብና ኦሮሚያ ክልሎች በማደርገው ጉዞ በዛሬ ዕለት በመላ ሀገሪቱ እንግዲህ አስቀድማችሁ ከዘገባው እንደሰማችሁት የድምጽ መስጫ ጣቢያዎች የድምጽ አሰጣጡ ሂደት ተሞክሯል። ያ ማለት እንግዲህ በቅድሚያ የድምጽ ሰጪ ዜጎች በቂ ማብራሪያ እንዲያገኙ ለማሰብ በማሰብ የተከናወነ ነው። እንዲያው ጠቅላላ መረጃ ለመስጠት ያህል በመላ ሀገሪቱ ወደ ከሰላሳ ስድስት ነጥብ ስምንት ሚሊዮን በላይ መራጮች በአርባ ስምንት ሺ በአርባ አምስት ሺ ሰባት መቶ ዘጠና አምስት የድምፅ መስጫ ጣቢያዎች ይገኛሉ ተብሎ ይጠበቃል። ቆንጂት፣ እንግዲህ ከዚህ ልትረዱ እንደምትችሉት ይህንን ሁሉ ማስተባበር በጣም ፈታኝ ነው የሚሆነው። በቅድሚያ የድምፅ መስጫ ጣቢያዎች፣ የምርጫ ማስኬጃ ቁሳቁሶች፣ አገልግሎቶች መድረታቸው መረጋገጥ አለበት። ይህ እንግዲህ የኢትዮጵያ ምርጫ ቦርድ ራሱ ባወጣው የጊዜ ሰሌዳ መሰረት ከሁለት ሳምንታት በፊት በድምጽ መስጫ ጣቢያዎቹ እንዲገኙ አስቀምጧል። እንግዲህ በዚህ መሰረት እነኝህ መሰረታዊ የሆኑ ቁሳቁሶችና አገልግሎቶች በስፍራው መገኘታቸውን እና ደግሞ መራጩ ሕዝብ በቂ መረጃ ሊያገኝ የሚችልበትን መንገድ ለማመቻቸት በማሰብ ነው እንግዲህ የዛሬው የድምፅ አሰጣጥ ሂደት ሙከራ የተከናወነው። ቆንጅት የምርጫ ለምርጫ አስፈላጊ የሆኑ ቁሳቁሶች አቅርቦትን በተመለከተ መድረሳቸውን በተመለከተ የተፈጠረ እክል አለ? ምን የተረዳኸው ነገር አለ? እንግዲህ ከአዲስ አበባ ነበር ዘገባዎችን የምናስተባብረው። እንደሚታወቀው አዲስ አበባ እዚያው ቅርብ መሀል ሀገር ስለሆነ በአዲስ አበባ መድረሳቸው አያጠራጥርም፣ ግን ሩቅ ወደሆኑ አካባቢዎች የገጠር አካባቢዎች የሚሄዱ የምርጫ ማስኬጃ ቁሳቁሶች በዚህ ባሳለፍነው ሳምንት የኢትዮጵያ ምርጫ ቦርድ ዋና ኃላፊ ፕሮፌሰር መርጋ በቃና ለውጭ ጋዜጠኞች በሰጡት መግለጫ በሀገሪቱ መሰረተ ልማት በመስፋፋቱ በፍጥነት በመንገዶች ወደ ተለያዩ አካባቢዎች ለመድረስ በመቻሉ ሁኔታው መቀላጠፍን ገልጸዋል። ሆኖም ግን ይሄ በድምፅ መስጫ ጣቢያዎቹ እንደዚሁም በድምፅ አሰጣጥ ሂደቱ እንዲያስተባብሩ በኢትዮጵያ ምርጫ ቦርድ የተወከሉ ወይም የተመረጡ ሰዎች ይህንን ለምርጫ ቦርድ የማቅረብ ኃላፊነት አለባቸው ማለት ነው። ቆንጅት ሄኖክ፣ እንግዲህ ምን ያህል ጊዜ ትቆያለህ እዛ? ቀጣዩ የምንጠብቀው ዘገባስ ምን ይሆናል ካንተ? መልካም። እንግዲህ አንድ የተወሰኑ ተጨማሪ መረጃዎች ላክልና የወደፊት ዘገባችንን እገልጻለሁ። እንግዲህ ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ ምሽቱ አስራ ሁለት ሰዓት የድምፅ አሰጣጥ ሂደቱ ልክ የዛሬ ሳምንት በመላው ኢትዮጵያ የሚከናወን ይሆናል። እሁድ እንግዲህ መራጮች የድምፅ መስጫ ካርዳቸውን ከላይ ከዘገባው እንደሰማችሁት የድምፅ መስጫ ካርድ መያዝ በጣም አስፈላጊ ነው፣ ወሳኝ ነው። በዚህ አምስተኛው ሀገር አቀፍ ምርጫ እንግዲህ አምሳ ስምንት ፓርቲዎች ናቸው አምስት መቶ አርባ ሰባት መቀመጫዎች ያሉትን የሕዝብ ተወካዮች ምክር ቤት ለመቆጣጠር የሚፋለሙት ገዢው ፓርቲ ኢህአዴግ በተለይ ከመድረክ ከሰማያዊ ፓርቲና ከኢዴፓ ፉክክር ይገጥመዋል። ያው እንግዲህ የኢትዮጵያ ምርጫ ቦርድ ይህንን ሂደት ነጻና ፍትሃዊ የሕዝቡን ድምፅ ባጠበቀ መልኩ እንዲያከናውን ሕገ መንግስታዊ ኃላፊነት ተጥሎበታል። ቦርዱ ይህንን ኃላፊነት እንደሚወጣ በተደጋጋሚ በዛሬው ዕለት ሲገልጽ ቆይቷል። ተቃዋሚዎች ግን ኢህአዴግ ከጦር ሰራዊቱ ሌላ ያለው መሳሪያ ምርጫ ቦርድ ነው ሲሉ የተቋሙን ገለልተኝነት ያፋጥናሉ እንግዲህ የእኛን ዘገባዎች በተመለከተ ቆንጂት እንደ ቡድን ነው እየሰራን ያለ ነው በተለያዩ አካባቢዎች የምንገኘው የአሜሪካ ድምጽ ዘጋቢዎች እኔ የምጓዘው በደቡብ ክልል እና በኦሮሚያ አካባቢዎች ነው በእነዚህ ክልሎች የበረታ ፉክክር ይካሄዳል በሚል ነው የሚጠበቀው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአረካ ወላይታ ዞን ውስጥ ነው ይወዳደራሉ። ቪኦኤ በስፍራው ይገኛል። የመድረኩ ፕሮፌሰር በየነ ጴጥሮስ በሀዲያ ዞን ሾኔ ውስጥ ይወዳደራሉ። ቪኦኤ ከስፍራው ዘገባዎችን ያቀርባል። ሌሎቹ ባልደረቦቻችን ግርማ ገብሩ ከትግራይ ከመቀሌ ና ከተለያዩ አካባቢዎች ከአድዋ ዘገባ ያቀርባል። እስክንድር ፍሬው ና መለስካቸው አመሀም ወደ ተለያዩ አካባቢዎች እየተዘዋወሩ አዲስ አበባም በስፋት ጨምሮ ዘገባዎችን እናቀርባለን ቆንጅት። መልካም። እንግዲህ እናመሰግናለን በጣም ሄኖክ። ሌሎቹንም ዘጋቢዎቻችንን እናመሰግናለን። ደህናደር ሄኖክ። ደህናደሩ ቆንጅት። ምርጫ ነክ ዝግጅታችን ይቀጥላል። ግርማይ ገብሩ በዘንድሮ ምርጫ ህወሀት ኢህአዴግን ወክለው በመቀሌ ምርጫ ክልል የሚወዳደሩትን ዶክተር አዲስ አለም ባሌማን አነጋግሯል። ግርማይ በተጨማሪም አረና በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ ተከታትሎ የአረና የህዝብ ግንኙነት ኃላፊ የሆኑትን አቶ አምዶም ገብረስላሴን በማነጋገር ዘግቧል። ወደ ግርማይ። ዘንድሮም የኢህአዴግ የምርጫ መሪ ቃል መጪው ዘመን አሁንም ከኢህአደግ ጋር ብሩህ ነው ይላል። ብዙዎች ሲያነሱት ይህን ጥያቄ አሁንም የምትለዋን ቃል ይጠቅሳሉና፣ ስለዚህ እስኪ ንገሩኝ። እንደሚታወቀው ባለፉት 12 እና 13 ዓመታት በሁለት አሀዝ በሁለት ድጂት ያደግንበት ሁኔታ ነው ያለው። ኢትዮጵያ በጣም በፈጣን ሁኔታ ከሚያድጉት ሀገሮች መሀል እንደሆነ እኛ ብቻ ሳንሆን ዓለም የመሰከረው ነው። ስለ ኢትዮጵያ እድገት፣ ስለ ኢትዮጵያ ኢንቨስትመንት፣ ስለ ኢትዮጵያ የኢንዱስትሪ ግንባታ ብዙ ሚዲያዎች በአሁን ጊዜ የሚዘግቡት ነገር ሆኗል። ይሄ ነገር ባለፉት አምስት ዓመታት ሆን ብለን እዛ ላይ ተረባርበን የሰራ ነው ነገር አለ። ትልቅ ውጤት እየተገኘ ነው። እንግዲህ ለሚቀጥለው አምስት ዓመት ደግሞ የእድገትና የለውጥ ሁለተኛው እቅድ አዘጋጅተናል። በዚህ እቅድ መሰረት የሚቀጥለው አምስት ዓመት በጥሩ ሁኔታ ከተረባረም ይህች ሀገር መካከለኛ ገቢ ክበብ ለመግባት የምትቀራረብበት ሁኔታ እንፈጥራለን ነው። እንግዲህ ከገባን ጥሩ፣ ካልሆነ ደግሞ እንግዲህ ከድህነት እየተላቀቀ የሚወጣበት ሁኔታ እንፈጥራለን ነው። ለዚህ ነው አሁንም ብሩህ ነው የሚለው። የተጨበጠ እቅድ የሚታይ እቅድ በኋላ ደግሞ የሚሰፈር የሚለካ እቅድ ይዘን ነው ነው እየተወዳደር ያለ ነው። ዶክተር አዲስ አለም ባሌማ እንግዲህ በመቀለ የምርጫ ክልል ነው የሚወዳደሩትና። ለመሆኑ የመቀለ ህዝብ ችግሮች ምንድን ናቸው? ኢህአዴግ እነኝን ችግሮችን ለመቅረፍ ነን እየተወዳደር ነው ያለ ነው የሚልበት ምክንያት ምንድን ነው? እንግዲህ የመቀለ ህዝብ ከሌላው የኢትዮጵያ ህዝብ የተለየ ችግር የለውም። ተመሳሳይ ችግር ነው። ከድህነት መውጣት ኢኮኖሚው ማደግ አለበት፣ በፍጥነት ደግሞ ማደግ አለበት። መቀለም ቢሆን በተመሳሳይ መንገድ በኢኮኖሚው እንዲያድግ እናደርጋለን ነው እንግዲህ እሱ ብቻ አይደለም። የተለያዩ ችግሮች አሉ። ኦፍኮርስ የውሃ ችግር ብዙ ጊዜ የሚፈታተናት ነው ማለት በአሁኑ ጊዜ ማስተንፈሻ የሚሆኑ ፕሮጀክቶች እየሰራን ነው። ግን ትልቁ ደግሞ የግባ ፕሮጀክት ኦልሬዲ መንግስት ተቀብሎ ፕሮጀክት ቀርጾ ለኤግዚም ባንክ የቻይና ኤግዚም ባንክ ለብድር አቅርቦታል። በቅርቡ ይፈቀዳል የሚል እምነት አለን። በዛ መሰረት ትልቁ መፍትሄ ይጀምራል። እንግዲህ ግድብ መገንባት ሁለትና ሶስት አመት ይጠይቃል። ግን ለሁለት ሶስት አመቱ ደግሞ የሚሰሩ ስራዎች አለው። ለምሳሌ የገረብሰገን አካባቢ ለአካባቢው ልማት የተዘጋጀ ግድብ፣ ግማሹ ደግሞ ወደ መቀሌ ማስተንፈሻ የሚሆንበት እየሰራ ነው። ሌሎችም ደግሞ በተለያዩ የጉድጓድ ውሃዎች እየሰራ ነው። እነዚህ ማቆያዎች ናቸው። ግን በመሰረቱ መቀሌ የኢንዱስትሪ ማዕከል እየሆነ ነው። ያው ሁላችንም የጨርቃ ጨርቅ ኢንዱስትሪዎች ወደዚህ እየመጡ ነው። የብረታብረት ኢንዱስትሪዎች እየመጡ ነው። እነዚህ ደግሞ ከሰው በላይ ውሃ ይፈልጋሉ። ስለዚህ ትልቁ መፍትሄ ያው የግባ ግድብ ነው። እሱ ደግሞ ፌዴራል መንግስት ተቀብሎት በዛ ትራክ ነው እየሄደ ያለው። ሌላው ሌሎች የመልካም አስተዳደር ጉለቶች አሉ። እነዚህ ከህዝቡ ጋር ጊዜት መካከል የምንፈታቸው ነገሮች ይሆናሉ። በአንድ በኩል ግልፀኝነትን፣ በሌላ በኩል ደግሞ ተጠያቂነትን በማጠናከር የምንሄድባቸው ነገሮች ይሆናል። ኢኮኖሚክ ስፔሱ ሲሰፋ የፖለቲካል ስፔሱም ይሰፋል። ለሁሉም የሚሆን ለዲሞክራሲ መጠናከር ሁኔታ ይፈጠራል። እና እነዚህ ሁሉ ነገሮች ለመስራት እድሉ አለ። የማይጨበጡ የማይዳሰሱ አይደሉም። በቅርብ ያሉ ነገሮች ስለሆኑ ህወሀት ኢህአዴግ እነዚህ ማስቀጠል አለበት ይችላልም ይገባልም የሚል መስላለን ነው። ተቃዋሚዎች እንደሚሉት ህወሀት ኢህአዴግ የህዝቡን ችግር መፍታት አይችልም፣ በተለይ ከውሃ ጋር በተያያዘ እዚሁ የመቀለን የውሃ ችግር መፍታት አቅቶታል የሚል ነው አጽንኦት ሰጥተው የሚናገሩትና ኢህአዴግ በአሁን ሰዓት ምን ያህል ቁርጠኛ የሆነ እርምጃ እየወሰደ ነው? እንግዲህ እነዚህ ሰዎች ችግር መፍታት አቅቶታል ለማለት ይሄ መፍትሄ አለ ማለትም እንኳን የሚችሉ ሰዎች አይመስልኝም። ግን ቅድም እንዳልኩት ህዋት ያደግ መለ የኢንዱስትሪ ማዕከል እየሆነ ነው፣ የጨቃጨቅ ፋብሪካዎች ማዕከል እየሆነ ነው። አሁን የምናያቸው ፕሮጀክቶች በጣም ሰፋፊ ናቸው። ማጋርመት ብቻ ሳይሆን አሁን የምናየው እዚህ የህንድ ኢንቨስትመንቱ ትልቅ የቴክስታይል እና የጋርመንት ፋብሪካ ነው። ዲፒኤል የባንግላዴሹ ከፍተኛ ኢንቨስትመንት ነው። የብረታ ብረት ኢንዱስትሪም አለ፣ የኢንጂነሪንግ ኢንዱስትሪም አለ፣ የሞተር ፍብረካ ኢንዱስትሪም አለ። ኦሬዲ ግንባታው እያለቀ ነው። እንደዚህ እንደዚህ የመሰሉ በብዛት እየመጡ ናቸው። ፋብሪካዎች እንግዲህ እንደሚታወቀው እንደ በግ ወደ አንድ የሚሰባሰቡ ፍጥረቶች ናቸው እና እነዚህ ከሰው በላይ በጣም ብዙሃን የሚጠይቁ ናቸው እና ለእድገትም ወሳኝ ነው። ከዚህ ተነስቶ በጉድጓድ ወይም በትናንሽ ግድብ ሳይሆን በትልቁ በትልቅ ግድብ መደረግ አለበት ብሎ ጥናቱ የራሱ ጊዜ ይጠይቋል። አሁን ፋይናንሱ ከክልሉ አቅም ባጀት አቅም በላይ ነው። ቅድም እንዳልኩት ቻይኒዝ ኤግዚም ባንክ ደርሷል። እዛም የተለያዩ ሪቪዎች አልፎ በቅርቡ ይፈቀዳል፣ ወደ ግንባታ እንገባል። ይሄ መሰረታዊ መፍትሄ ይሆናል። እንግዲህ ፖለቲካ አማራጭ በማቅረብ ነው እኔ የሚታየኝ። የጥላቻ ፖለቲካ የትም የሚያደርስ አይደለም። አንዳንድ ጊዜም የኩርፊያ ፖለቲካ የሚሰራ ነገር አይደለም። ግን ለማንኛውም የሚታወቁ ሰዎች ናቸው። ችሎታቸው፣ አቅማቸው የሚታወቁ ሰዎች ናቸው። ዋት ያደግ ለረጅም ጊዜ እና ሀገር መርቶ መጥቷል። አሁንም ቢሆን ይሄ መንግስት ከፍተኛ ስራ እየሰራ መሆኑ ሪኮግኒሽን ያገኘ መንግስት ነው። በዛም የሚታወቅ መንግስት ነው እና ከዛ በላይ ግን መስራት አለብን ነው። ድህነት የምትቆይበት የተመቻቸ ቦታ አይደለም። አስቀያሚ ነው ነው። ስለዚህ መሮጥ አለብን ነው። እኛ ራሳችን ራሳችንን የምንገፋበት ነው እንጂ እነሱ ስላሉ ላይታች የምንልበት ሁኔታ አይደለም ለማለት ነው። በተለይ ደግሞ በትግራይ ያለው የሰብአዊ መብት ይዞታን ስንገመግም እንዴት ነው የሚመለከቱት ዶክተር የመናገር የመጻፍ የመሰብሰብ ነጻነት ተረጋግጧል ወይ እንዴት ነው እዚህ ላይ እስኪ በግልጽ ይንገሩኝ እነዚህ መብቶች በህገ መንግስቱ ተረጋግጠዋል ህገ መንግስቱ የተቀመጠው ነገር ተግባራዊ እንዲሆኑ የተለያዩ ሁኔታዎችን ይጠይቃል ጊዜም ይጠይቃል ሁኔታዎች መመቻቸት አለባቸው ብዙ ነገሮች አሉ ለምን ይሄን ጻፍክ? ለምን ይሄን ተናገርክ እየተባለ የሚያዝ ወይም ደግሞ የሚጎተት ሰው የለም። ግን አሁን የሚጻፈው ነገር በአብዛኛው የጥላቻ ፖለቲካ ነው። ግን ይህም ቢሆን ማንም ሰው የሚገድበው ሰው የለም፣ ገደብ የለበትም። ስለዚህ ተግባራዊ የሆነ ነው ማለት ይቻላል። ግን ከዚህ በላይ ተግባራዊ መሆን ይችላል፣ ሁኔታዎች መመቻቸት አለባቸው። በቅርቡ ዶክተር መራራ እንደተናገሩት ኢህአዴግ ሁለት ምርኩዝ አለው ይላሉ ቃል በቃል ምርጫ ቦርድና ጠመንጃ ካልሆነ። በተለይ ደግሞ አረናም በቅርቡም እንደገለጹት ዘንድሮ ህወሓት ኢህአዴግ ኮሮጆን ካልዘረፈ ሊያሸንፍ አይችልም ይላሉ። ና በዚህ ላይ ያሉት አስተያየት እኔ ይህን አስተያየት ወደ ከተማው ገብቶ ገበያ ውስጥ ገብቶ ሰውን እያለፉ መጠየቅ ነው የሚሻለው። አረና እዚህ አካባቢ ተቀባይነት ካለው በምኑ ነው ተቀባይነት የሚኖረው? ፕሮግራም አለው፣ አማራጭ ሀሳብ አለው። ምንድን ነው ለህዝቡ ያሰራጨው አማራጭ ሀሳብ አለ? በምን ነው ሰው የሚቀበለው? ዝም ብሎ መቀበል የሚባል ነገር እኮ አይደለም። ሰዎቹ ረጃጅሞች ስለሆኑ፣ መልካም መልካሞች ስለሆኑ፣ ምን ስለሆኑ ነው እና በሀሳብ ነው። ሀሳቡ የት አለ? ዶክተር መራራ ሀሳቡ ላይ ትንሽ ችግር አለባቸው እና ሁሌም የራሳቸው ሀሳብ አይደለም የሚያቀርቡት። ሁሌም የኢህአዴግን የሆነ ነው። አንዳንድ ጊዜም አሉባልታ ነው። መከላከያው ሕገ መንግሥት ለመጠበቅ ነው የቆመው። ያ ነው ስራው በምርጫ ውስጥ ገብቶ እያንዳንዱ አባል ራሱ የመምረጥ መብት አለው፣ ግን እንደ ኢንስቲቱሽን ግን ምርጫ ውስጥ ገብቶ የሚዘበራርቅበት ሁኔታ የለም። እንደዛም አድርጎ አያውቅም። ሁለተኛ በተደጋጋሚ እኔ ዶክተር መረራን አሁን ራሱ ኢህአዴግ ከጀመረ ጀምሮ እዛ መድረክ አሉ። ፕሮፌሰር በየነም እሳቸውም ያው እዛ ፖለቲካው መድረክ አሉ። እነሱም ራሳቸው አዲስ ሀሳብ አላመጡም። ያረጃ ሀሳብ ነው የሚደጋግሙ። በቃ ኢህአዴግ መሳደብ ነው ሁሌም። አዲስ ሀሳብ የለም። ሁሌም መሳደብ ነው። ሁሌም መሳደብ ነው። የታለ አዲስ ሀሳብ? የታለ አማራጭ ሀሳብ? ሀሳብ ያምጡ። ሀሳብ ያምጡና ይሞክሩት። አለበለዚያ ሀሳብ ከሌላቸው ግን አንድም ድምፅ አያገኙ። በጥላቻ ፖለቲካ የሚነዳ ህዝብ አደለ። ዶክተር አዲስ አለም ባሌማ በሚወዳደሩበት የመቀለ ምርጫ ክልል ውስጥ ከእርሶ ጋር ከአሁን በፊት አብረው በአንድ መስመር እየታገሉ አሁን ደግሞ በአመለካከት ከእርሶ የተለዩ የእርሶ ጓደኛ የነበሩ ናቸው። ከእርሶ ጋር የሚወዳደሩት አቶ ገብሩ አስራት አረናን ወክለው፣ እስኪ በእውነቱ ዶክተር ምንድን ነው የሚሰማውት? እኔም እኔ በጣም ነው በጣም ነው ማዝ ነው። ለምንድን ነው መለያየት? ያለ ነው ፖለቲካ ውስጥ በየትም መድረክ። በትግል ጊዜም እያለን ጠመንጃውን ጥሎ ወይም ጠመንጃውን ይዞ ወደ ደርግ የሚሄድ ሰው ብዙ ነበር። እስከ መጨረሻ ጊዜ ምንም አንድ አመት ሁለት አመት እስኪቀረን ድረስ እሱ ችግር አይደለም። ልዩነት ካለው ልዩነት አለው ማለት ነው። እነዚህ ሰዎች ልዩነት አለን ብለው ያው ተከራከርን፣ መጨረሻ ላይ ወጡ። ከወጡ በኋላ የራሳቸው ድርጅት አቋቁሞ በፖለቲካ ውስጥ መሳተፍ መብታቸው ነው። አሁን ችግር የሆነው ግን የመጣህበትን የነበርክበትን ድርጅት አልነበረም፣ ምንም አይነት ቁም ነገር የነበረው ድርጅት አልነበረም የሚል ድምዳሜ የሚያስጥ መጽሐፍ ግን እኔ ራሴ የሚዘገንን ነው። ራሱ መጽሐፉን ሳነበው ይዘገንነኝ ነበር። ለምን እሱ ራሱ የነበረበት ነው። አንዳንዱ ከሌላው በላይ ተዋናኝ ነኝ ብሎ ሲዘልበት የነበረ ነገር ነው። ሁለተኛ፣ ይሄ ድርጅት እኮ ሲመሰረት ሁሉም ድርጅቶች ሲንቁት የነበረ ድርጅት ነው ህወሓት ሁሉም ሲበተኑ፣ ይሄ ድርጅት መላውን የትግራይ ሕዝብ አንቀሳቅሶ ከሌሎች ድርጅቶችም ግንባር ፈጥሮ የመላውን የኢትዮጵያ ሕዝብ አንቀሳቅሰው በአፍሪካ ውስጥ ከፍተኛ ሰራዊት የነበረውን ደርግ አንበርክኮ የጣለ ድርጅት ነው። በጣም ሪፋይንድ የሆነ ፖለቲካ የሚያውቅ ድርጅት ነው። ኢትዮጵያ ለመጀመሪያ ጊዜ የዚህን ያህል ጊዜ በሰላም ስትኖር በታሪኳ የመጀመሪያ ጊዜ ነው። ተገብሩ መጽሐፍ ሲጽፉ ይሄ ድርጅት እንዳልነበረ ነው ተመልሼ ሳየው እያሉ ሳይንሱ ሳይገባቸው ነው የጻፉት። እንግዲህ ሰውዬው ማስደሰት የፈለጉት ሰው ይኖራል። ማስደሰት የፈለጉት ደግሞ አሁን ያሉበት ካምፕ ነው። ያ ካምፕ የኤክስትሪሚዝም ካምፕ ነው። እሱን ማስደሰት ፈልገዋል። እሱን ማስደሰት ስለፈለገ ደግሞ ያ ሁሉ ዝባዝንኪ የያዘ መጽሐፍ ተጽፏል። ምናልባት እሱ ጊዜ ስናገኝ፣ መልስም የሚገባው አይደለም፣ ለዛም የሚበቃ መጽሐፍ አይደለም። ግን አትሊስት አንዳንድ እውነታዎች ግን ያልነበሩ ነገሮች የተካተቱበት ስለሆነ አልነበሩም ብለን ግን መንገር የሚኖርብን ይመስለኛል። እሱ እናደርጋለን። ግን መጽሐፉ እኔ ምንም አይነት ሚዛን ሊሰጠው የሚገባ መጽሐፍ አይደለም። እንግዲህ የራሳቸው ማስታወሻ ነው የሚመስለው። ግን ደግሞ እሳቸው እዛ አክተር ሆነው ሲንቀሳቀሷል፣ አይ መጽሐፍ ውስጥ ሌላውን ነው የሚወርፉት። እሳቸው እዛ ገብቶ ምን እንደሰሩ የሚገልጽም አይደለም። ስለዚህ መጽሐፉ ምን እንደሆነም አልገባኝም። እንግዲህ ቀስ ብለን የመጽሐፉ ምንነት እናያለን። ለማንኛውም ግን እዛ ያሰፈሩት ነገር ግን እኔ ቆይተው የሚያፍሩበት ነው የሚመስልኝ። ዶክተር አዲስ አለም ባለማ፣ እንግዲህ በቀጣይ ደግሞ ከምርጫው ጋር በተያያዘ እንገናኝ ይሆናል። ለዛሬ በጣም ነው የማመሰግኖት በጣም አመሰግናለሁ። እንግዲህ በተፈለግኩበት ጊዜ እገኛለሁ። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን በቀጥታ የሚተላለፍላችሁ የእሁድ ምሽት ፕሮግራማችን ነው። አስተያየቶቻችሁ አይለየውን አድማጮች በነጻው የስልክ ቁጥር 202 205 9942 የውስጥ መስመር 14 ምንጊዜም 24 ሰዓት ክፍት ነው። ነፃ ነው፣ እንድትልኩልን እንጋብዛለን። በኢሜል ነው ምልከው፣ እኔ ስልክም የለኝ የምትሉም ካላችሁ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩት። መራጮች የተለያዩ የፖለቲካ ፓርቲዎችን የሚደግፉበት ምክንያት ምንድን ነው? በምሽቱ ዝግጅታችን ድምጻቸውን ይዘንላችኋል። አንድ የሙዚቃ እረፍት ግን ያስፈልጋል። አድማጭ እያለኝ ነው። ንጉሱ ንጉሱ፣ ምን ይዛሃል አድማጮቻችን? ያጅልኝ ቀጠሮ በመስፍን አበበ። እናመሰግናለን ንጉሱ። ለእኔ የመረጥከው ይሆን? እናመሰግናለን። የተከበራችሁ አድማጮች የእሁድ ምሽት ዝግጅታችን ይቀጥላል። በመጪ እሁድ ግንቦት 16 በሚካሄደው የኢትዮጵያ ምርጫ ዙሪያ ያተኮሩ ዝግጅቶች ናቸው። አሁንም ያሉን ከትናንት በስቲያ አርብ በአዲስ አበባ የኢህአዴግ የወጣቶች ሊግ ባስተባበረው የኢህአዴግ የድጋፍ ሰልፍ ላይ ሄኖክ ሰማ ጊዜር ያገኛቸውን መራጮች አነጋግሮ ያጠናቀረውን እናስቀድም። እሺ ዘይ የተሰበሰባችሁት ቲሸርት ለብሳችኋል፣ ሁላችሁ ምንድን ነው የሚለው? የአዲግ ምረጡ ነው። ይሄን ቲሸርት ከየት ነው ያገኛችሁ? ከወረዳችን። እኛ የአዲግ አባሎች ነን፣ የአዲግ የምንደግፍ ሰዎች ነን። ግድ ደግሞ ቲሸርት ለመቀበል ወረዳ ሄደ ምናምን አይደለም የራስ ምርጫና የራስ ድጋፍ ነው። ኢህአዲግን ከምንም በላይ ስለምንወደው ስለምንደግፈው ለቲሸርቱን ብቻ ሳይሆን ኢህአዲግ አባልምና ደጋፊም ስለሆንን ነው። ወደዚህ አካባቢ ልንገኝም ቲሸርቱን ለብሰን ኢህአዲግ አባልነታችንን ለማሳወቅ ነው። ማን ነው ይሄን ሰልፍ የዛሬ የጠራ? እኛ በወጣት ሊጎች ነው የመጣ ነው። ኢህአዲግ የወጣት ሊግ ናችሁ አባል ናቸው። ወጣት ሊግ አባል ነው። በዛ ነው የመጣ ነው። ኢህአዴግ አባል እስከሆን ድረስ የወጣት ሊግ ምንጭ ስለሆን ነው። በዛ ነው የመጣ ነው። ስለዚህ አንተ የኢህአዴግ የወጣቶች ሊግ አባል ነው ማለት? አባል የኢህአዴግ የወጣቶች ሊግ ምን አይነት ድርጅት ነው? መንግስታዊ ያልሆነ በመንግስቱ ስር ያለ ነው። ምን አይነት ነው አወቃቀራችሁ? መንግስታዊ ነው። የኢህአዴግ ወጣት ሊግ ማለት መንግስታዊ የሆነ እንትን ነው። የኢህአዴግ ወጣት ሊግ ማለት ደግሞ ለወጣቶች ስራ አጥ ለሆኑ ወጣቶች በተለይ ለነሱ የሚያተኩር እንትን ነው። ስራ ለሌለው ስራ የሚያገኝበትን እድልና እንትን የሚልበት እንትን ነው። ወጣት ሊግ ነው። ከምንም በላይ ደግሞ ወጣት ሊግ የኢህአዴግ ስርም ቢሆን ለወጣቱ ለየት ያለ አመለካከት ነው ያለው ወጣቱን ወደ ራሱ የሚሰበስብበትና ወጣቱን ያለውን ችግር የሚፈታበት እንትና ከምንም በላይ ወጣቱ ደግሞ። አመሰግናለሁ። ደህና ውላቸዋል። ዛሬ ከየት ሰፈር እንደመጣችሁ እስኪ ንገሩ። ስሞትን በቅድሚያ ከሽሮ ሜዳ በላይነሽ ጎንጮ ከየት ነው? ከሽሮ ሜዳ ከጉንድሽ ሳይት እርሶስ? እኔ ከሽሮ ሜዳ ከጉንዱሽ ሰት ሴቶች እድገት ለሴቶች። እርሶስ? እኔም ከሽሮ ሜዳ ከጉንዱሽ ከሽመና ክፍል። እርሶስ? እኔ አየለች ደንቻ ነው ከሽሮ ሜዳ ጉንዱሽ። ሁላችሁም በጥቃቅንና አነስተኛ የተደራጃችሁ ናቸው። ዛሬ እዚህ ምን እየሰራችሁ ነው ያላችሁት? ለምን መጣችሁ እዚህ? ዛሬ እኛ በቃ ሽምናችን የእንትን ስለ መከበር ሁላችሁን ውጡ ስል ነው የመጠነን። እኛ ውጡ ተብላችሁ ነው? ስራ ላይ ነበራችሁ? አዎ፣ ስራ ላይ ነኝ። በፈቃዳችሁ ነው? በፈቃዳችን ነው። ታዲያ እዚህ አሁን እንግዲህ ሰልፍ ወታቸዋል፣ እንደምንመለከተው አላማው ምንድን ነው? የዚህ ሰልፍ አላማ እኛ አሁን እነሱ ከታዘዘ ሁሉም እሺ ብለን እንስራለን እንቀጥላለን ብለን እኛ የመጣነ ለማን ነው እሺ የምትሉት እሺ ምትሉት ለማን ነው ለመንግስት ለመንግስት እሺ ብለን እናስዛለን እንስራለን ልማቱን እንቀጥላለን ለማለት ነው እዚህ ወጣችሁት ለማለት ነው እዚህ ወጣችሁት እኛ ለስራ አ በጣም አመሰግናለሁ እሺ ሰላም ናችሁ እናንተ። እስከየት እንደመጣችሁ እስቲ ግለጹልኝ። እግዚአብሔር ይመስገን፣ እኛ የመጣ ነው ከእንጦጦ ሽሮ ሜዳ አካባቢ ነው የመጣ ነው። ሙሉ ስሜ ማርቆስ ይባላል፣ ማርቆስ ጉጃ ይባላለሁ። በጉንድሽ ሹሮ ሜዳ በሚባለው አካባቢ ተደራጅቼ፣ በጥቃቅና አነስተኛ ተደራጅቼ የምሰራ ሰው ነኝ። እርስዎስ ከሹሮ ሜዳ ነው መጣት? ጥቃቅና አነስተኛ የተደራጁ ነው? አንተነስ? እኔም ከሽሮ ሜዳ ነው የመጣሁት። ስምህ አለበት ሰማኝ ሸንቋ። እንግዲህ ከሽሮ ሜዳ በርካታ ሰው እንግዲህ፣ የሽሮ ሜዳ ሰልፍ ነው ማለት ነው። እንዴት ነው የመጣችሁት? በአውቶቡስ ነው። ለምንድን ነው ዛሬ እዚህ የወጣችሁት? አንተ እዚህ ኮፍያ አድርገሃል፣ መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል በዚህ ጊዜ ኢህአዴግን ለመምረት ነው። ለምንድን ነው ከኢህአዴግ ጋር አሁንም ብሩህ ነው የሚለውን የምትደግፈው? ብሩህ ነው ያልኩት በት ተደራጀ ለዚህ በቃኝ ሲሆ ስለዚህ ኢህአዴግን ለመብረት ነው። ወጣት፣ በዚህ በጣም አመሰግናለሁ። እናመሰግናለን ሄኖክ። ወጣቶች የተለያዩ የፖለቲካ ፓርቲዎችን ሲደግፉ ምክንያታቸው ምንድን ነው? ለዛሬ ትናንት ቅዳሜ ተጠርቶ በነበረው የመድረክ ህዝባዊ ስብሰባ ላይ የተገኙ የዚሁኑ ድርጅት ደጋፊዎች አነጋግሮ እስክንድር ፍሬው ተከታዩን አስተላልፎልናል። ያነጋገርኳቸው ወጣቶች የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ለትናንት ጠርቶት የነበረው ህዝባዊ ስብሰባ ከመበተኑ በፊት በጃን ሜዳ የተገኙ ናቸው። ከእነዚህ አንዷ በግል ስራ ላይ የተሰማራችው ቦንቱ በቀለ ይህንን ድርጅት ለምን እንደምትደግፍ በማብራራት ትጀምራለች። አሁን በቅስቀሳው ወቅት የምንሰማው ነገሮች አሉ። በክርክርም ወቅት በቴሌቪዥንም፣ በጋዜጣ፣ በመጽሔቶች የምናየው ነገር አለ። ከዛ መረዳት የምችለው መድረክ የሚባለው ፓርቲ በዴሞክራሲ፣ በመልካም አስተዳደር፣ በሰብአዊ መብት በመጠበቅ የሚያምን ፓርቲ ስለሚመስለኝ ነው። አሁን ለምሳሌ ምርጫ የምርጫ አንድ ሳምንት ሲቀረው ነው እንግዲህ ይሄ ስብሰባ የተካሄደ ያለው እና ገዢ ፓርቲ ኢህአዴግ ከፍተኛ የኢኮኖሚ እድገት እያመጣው ስለሆነ በሀገሪቱ የመመረጥ እድል ሰፊ ነው ብሎ ያስባል። እድገት አምጥቻ አለው እያለ ነው የሚቀሰቅሰው። ይሄ ለምሳሌ የመድረክን የመመረጥ እድል ያጠበዋል ብለች ታስቢያለች ያለች ከዚህ አንጻር ምንድ ነው አንቺ ታስቢ? ከዛ አንጻር የማስበው ኢህአዴግ አምጥቻለሁ የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል። ስቲል በጣም ሰፊ ጋፕ አለ። ሰፊ ልዩነት አለ። ልዩነት አለ በሀብታም ና በድሀ መካከል የአንድ ሀገር ዜጎች ሆነው በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ህዝብም የሚረዳው ይመስለኛል እና ይሄ መድረክ እንዳይመረጥ ያደርጋል የሚል ወይም ድምጽ እንዳያገኝ ያደርጋል የሚል እምነት የለኝም። ስለዚህ እያልሽ እያለሽ የኢኮኖሚ እድገቱ አብዛኛውን ህዝብ ተጠቃሚ ያደረገ አይደለም። ተጠቃሚ ያደረገ አይደለም። የተወሰነ ክፍል በጣም ሄዷል፣ እውነት ነው። የተወሰነ ክፍል በጣም ሄዷል። አብዛኛው ህዝብ ግን እንደዛ አይደለም፣ እንደሚወራው አይደለም። እዚህ ላይ ተቃዋሚዎችን በተመለከተ የሚነገር ነገር አለ። ስለ ገዥው ፓርቲ የሚነገረውን ያህል ተቃዋሚዎችን አንዳንድ ሰው አያምንም። አንድነታቸውን፣ ህብረታቸውን ጠብቀው አይጓዙም፣ በየጊዜው ሲከፋፈሉ ይታያል እና አስተማማኝ መሰረት ላይ አልቆሙም ሲሉ የሚተቹዋቸው አሉ። አንቺ እንደ ተቃዋሚ ፓርቲ ደጋፊ፣ እንደ መድረክ ደጋፊ እና አስተያየቶች እንዴት ነው የምታያቸው? እንደዚህ ነገሮች ያሳስቡሻል? ልዩነቶች ይኖራሉ። ሁሌም አይኖሩም ማለት አይቻልም። ይኖራሉ፣ ግን የሚሰሩት ለአንድ ሀገር ነው። ለአንድ ህዝብ እስከሆነ ድረስ ፓርቲ ሲባል ያው የሰዎች ስብስብ ነው፣ ድርጅት ሲባል ሰዎች ደግሞ የተለያየ አስተሳሰብና አቋም አላቸው። ከዛ የተነሳ ሁሌም ልዩነቶች ይኖራሉ እና ይሄ ብዙ የሚያሳስብ አይመስለኝም። መድረክ ለምሳሌ ከፌዴራሊዝም አንጻር አሁን ያለው በቋንቋን መሰረት ያደረገው ፌዴራሊዝም እንዲቀጥል ያደርጋል፣ ፌዴራሊዝምን በእርግጥ ይደግፋል። ሌሎችም ፖሊሲዎች አሉት። ከነዚህ ከነዚህ ሁሉ አንቺን ለምሳሌ የሚስብሽ ወይም መድረክ እንድደግፊ የሚያደርጉ የትኞቹ ናቸው? አንዳንዶች ለምሳሌ ቋንቋን መሰረት ያደረገውን ፌዴራሊዝም የማይቀበሉ አሉ። እኔ ቋንቋን መሰረት ያደረገ ፌዴራሊዝም እቀበላለሁ በበኩሌ፣ ምክንያቱም ቋንቋ የአንድ ሕዝብ መገለጫውም ጭምር ስለሆነ አንድን ሕዝብ ከቋንቋው ለይተን ልናየው አንችልም። ይሄ ሕዝብም ነው ሀገርንም ሀገር የሚያሰኛት። ስለዚህ ያንን እቀበለዋለሁ። ሌላው አስተያየት ሰጪ ተስፋ ያበራ የመድረክ ደጋፊ ብቻ ሳይሆን አባል ጭምር ነው። እርሱም እንደዚሁ የድጋፉን ምክንያት ያብራራል። እኔ መድረክን የሚደግፈው ያው መድረክ ህዝባችን ይወክላል ብዬ ስለሚያምን ነው። በሀገራችን የሚታዩ ችግሮችን ይፈታል ብዬ ስለሚያምን፣ በዲሞክራሲና በአለመግባብ ሌላ የሚፈጠሩ ችግሮችን በዲሞክራሲያዊ መልክ ሊፈታ ይችላል ብዬ ስለሚያምን፣ ለዛ ነው የሚደግፈው። ለምሳሌ ከገዢው ፓርቲ ኢህአዴግ ምን የተሻለ አማራጭ አቅርቧል ብለህ ታምናለህ፣ መድረክ? ከገዢ ፓርቲ አንድ የምናየው ነገር አንድ ዲሞክራሲ በቲዎሬቲካል በቃላት እንጂ በስራ ብዙ የምናየው ነገር የለም። ለምን ልክ ባለስልጣናት ወይም ከባለስልጣን የሚገናኙ ሰዎች ብቻ ናቸው በጥሩ ሁኔታ ካለው ኑሩም በጥሩ ሁኔታ እየኖሩ አሉት። ይሄ ደግሞ ብዙ ህዝቦች እየተጎዱ እየሞቱ በየበረሃ በየቦታ እየሞቱ መሆኑን ካለንበት ሁኔታ ም እንረዳለን። ተጠቃሚ አልሆንም። እኛ ብዙ ባየንበት ብዙ ተጠቃሚ አይደለንም። በጣም ተጎጂ ይሆነናል። እኔ አሁን ለምሳሌ መንግስት ሰራተኛ ነበርኩ። በስራ ቦታ እንኳን የአዲጋ አባሎችና ሌሎቹ እኩል አንታዩ። ለምን እንደ ሁለተኛ ዜጋ ነው የምንታዩ? ይሄ ችግር በመድረክ ይፈታል ብዬ ስለሚያምን መድረክን ይደግፋሉ። እንግዲህ ገዢው ፓርቲ ኢህአዴግ የተሻለ የኢኮኖሚ እድገት አስመዝግብ ያለው እናም ያመጣሁት የኢኮኖሚ እድገት ምርጫው እንዳሸነፍ ይረዳኛል ብሎ ያስባል። ይሄ ነገር ምናልባት ድምጽ ከማግኘት አንጻር ኢህአዴግን ይጠቅማል፣ መድረክን ይጎዳል ብለ ታስባል? ትክክለኛ የዲሞክራሲ ምርጫ ቢኖርና ህዝቡ የራሱን ድምጽ በግድ በራሱ በፍላጎቱ የሚሰጥ ቢሆን በምንም ሁኔታ ኢህአዴግ ያልፋል ብዬ አልገምትም፣ አላምንም። ስለዚህ የኢኮኖሚ ሁኔታ ድምጽ አያሳጣንም፣ መድረክን ድምፅ አያሳጣውን ብለ ታስባለ። ለምሳሌ ሰሞኑን እንኳ ጠቅላይ ሚኒስትሩ በአምቦ የባቡር መስመር የመሰረት ድንጋይ አኑረዋል። ነቀምት ላይ የአውሮፕላን ማረፊያ ግንባታ መሰረት ድንጋይ አኑረዋል። የብረታ ብረት ኢንዱስትሪ መሰረት ድንጋይ አኑረዋል። እነዚህ እነዚህ ሁሉ እንቅስቃሴዎች ስጋት አይደሉም እናንተን ድምፅ ከማሳጣት አንጻር ላይ ይታዩዋለ ነው። ይሄ ህዝቡ ያቃል። ከዚህ በፊትም ብዙ መሰረተ ልማት የሚባሉ ብዙ ነገሮች ድንጋዮች ይቀመጡ ነበር፣ ግን አሁን ህዝቡ ልክ ብዙ በነበሩበት ሀያ አራት አመት ውስጥ ያልተሰራ ስራ ዛሬ መሰረተ ድንጋይ በማድረግ ብዙ የሚሰራ ስራ ይመጣል ብዬ አላስብም። ህዝቡን ደግሞ ችግሩን በጥልቀት ያገኘና የተረዳ ነው ብዬ አስባለሁ። ምንም አዲስ ነገር ይፈጠራል ብዬ አልገምትም። እንደ መድረክ ሁሉ የሌሎች ፓርቲዎች ደጋፊ ወጣቶች የሚሉትንም በቀጣይ ዘገባዎች ለማቅረብ እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ምርጫ ነክ ዘገባዎችን በዚሁ አጠናቀናል። አድማጮች አንድ ለወጣቶች የሚሆን ዘገባ እናክልና እንሰናበታለን። አዋቂ ሴቶችና ልጃገረዶች ከወንዶች ይበልጥ ለኤች አይቪ እየተጋለጡ መሆኑን የዩናይትድ ስቴትስ የፕሬዚደንታዊ ወይም መንግስታዊው የጸረ ኤች አይቪ መርጃ መርሃ ግብር ፔፕፋር ዋና ስራ አስኪያጅ አስገንዝበዋል። በየአመቱ የሚበዙት በአፍሪካ ሀገሮች የሆኑ ሰባት ሺ ልጃገረዶች በኤድስ በሽታ ዋምጪ ቫይረስ የሚያዙ መሆኑን የፔፕፋር ና ስራ አስኪያጅ ዶክተር ደብራ በርክስ አስገንዝበዋል። አጠር ያለ ዘገባ እናካፍላችሁ። ሴቶችና ቤተሰብ እንዲህ አጠናቅረዋለች። ኤች አይ ቪ ኤድስ በወረርሽኝነት ከታወጀ ዘንድሮ ሰላሳ አራት አመታት ሆነዋል። ታዲያ በቅርቦቹ አመታት ህሙማንን በህክምና በመድረስና ቫይረሱን በመከላከል ረገድ ትልቅ እርምጃ ቢመዘገብም አሁንም ቢሆን ወጣት ልጆች ለቫይረሱ ተጋላጭ መሆናቸው ልብ ሊባል ይገባል። የዓለም ህዝብ ብዛት እያደገ በመሆኑም በአሁኑ ጊዜ ያሉት ወጣቶች ቁጥር ያኔ ወረርሽኙ በጀመረበት ወቅት ከነበረው በጣም ይገዝፋል። ይህ ደግሞ ከየትኛውም የዓለም አካባቢ ይበልጥ አፍሪካ ውስጥ በግልጽ የሚስተዋል ነው። የፔፕፋር ዋና ስራ አስኪያጅ አምባሳደር በርግስ አዋቂ ሴቶችንና ልጃገረዶችን በቫይረሱ እንዳይጠቁ ለመከላከልና የወረርሽኙን አካሄድ ለመቀየር የተያዙ ጥረቶችን በመምራት ረገድ እያገዙ ናቸው። ለበሽታው የሚጋለጡት አዋቂ ሴቶችና ልጃገረዶችን፣ በተለይም ደግሞ የወጣት ሴቶች ቁጥር እኩዮቻቸው ከሆኑ ወንዶች ጋር ሲነጻጸር በጣም እንደሚበልጥ ካሁን ቀደምም የሚታወቅ ነገር ነው። በጣም ታዳጊ በሆኑበት እድሜ ምናልባትም በ14 ና 15 ዓመታቸው ጀምሮ እስከ ሃያዎቹ የመጀመሪያ ዓመታት ድረስ ከወንዶቹ ኩዮቻቸው እጥፍ በሆነ መጠን እያሻቀበ ይሄዳል። አዋቂ ሴቶቹ የሚሆኑ ልጃገረዶቹ ከማን ጋር በወሲብ ጓደኝነት ተገናኝተው እንደነበረ በመከታተል ቫይረሱ ከየት እንዳገኛቸው ለማወቅ ይቻላል ብለዋል አምባሳደር በርክስ። The young girls and young women are not being infected from their age match cohort when you see that kind of disparity ወጣት ሴቶች ለቫይረሱ የሚጋለጡበት በእድሜ እኩዮቻቸው ከሆኑ ወንዶች እንዳልሆነ ነው የሚታየው። እኩዮቻቸው ካልሆኑ ወንዶች ሊሆን ይችላል ማለት ነው። ይኸው ሴቶች ልጆች በእድሜ ከሚበልጧቸው ወንዶች ጋር ወሲባዊ ግንኙነት የመፈጸማቸው ጉዳይ ባለፉት አመታት የውይይት ርዕስ ሆኖ ቆይቷል። ታላላቆቻቸው ሲባል ደግሞ በአምስት ወይም በአስር አመታት የሚበልጧቸው ናቸው። ታዲያ ልጃገረዶች በዕድሜ ከሚበልጧቸው ወንዶች ጋር የሚወጡት ምክንያቱ ምንድን ነው? ይህን የጤና ባለስልጣናት በሚገባ ተከታትለው ሊረዱት ይገባል ይላሉ የፔፕፋሯ ዋና ስራ አስኪያጅ። ቀደም ባሉት ወረርሽኙ በገነነባቸው አመታት ወጣት ሴቶች ሀብታም ከሆኑ በእድሜ የሚበልጧቸው ወንዶች ጋር እንደሚወጡ ታወቀ ነው። ዶክተር በርግስ ጉዳዩ ይበልጡን የተወሳሰበ ነው ነው የሚሉት። ወጣቶቹን ሴቶች ገና ከአስር እስከ አስራ አራት የእድሜ ክልል ውስጥ ሳሉ እንደገና ደግሞ በአስራ አምስት በ16 እና በ17 ዓመታቸው እያነጋገርን በተለያዩ ማህበረሰቦች ውስጥ ሴቶቹ ልጆች ስለሚወስዷቸው ውሳኔዎች በደንብ ምንጥር አድርገናል፣ ተረዳነውም። እኔ እንደማምነው በተለያዩ ማህበረሰቦች ምናልባትም ጎን ለጎን ባሉ ማህበረሰቦችም ሊሆን ይችላል፣ ሁኔታው የተለያየ ሊሆን ይችላል። በአሁኑ ጊዜ የሚሰበሰቡት መረጃዎች ታዲያ ለወጣት ሴቶችና ታዳጊ ልጃገረዶች የሚሆኑ መርሃ ግብሮችን ለመቅረጽ እንደሚውሉ የፔፕፋሯ ዋና ስራ አስኪያጅ አስረድተዋል። ድሪምስ በሚል የእንግሊዝኛ አጽሮት ስም የሚጠራው ና ባለፈው ታህሳስ ይፋ የተደረገው መርሃ ግብር ገና ጅምር ላይ ነው። ድሪምስ ዲተርሚንድ ሪዚሊየንት ኤምፓወርድ ኤድስ ፍሪ መንተርድ ኤንድ ሴፍ የሚል ነው አጽሮቱ። ይህ የተወሰነው መርሃ ግብር ፔፋር ና የቢል ኤንድ ሜሊንዳ ጌትስ በጎ አድራጎት ድርጅት እንዲሁም የናይኪ በጎ አድራጎት ድርጅት በጋራ ያቋቋሙት የመንግስትና የግል አጋርነት ነው። ከሰሃራ በታች ባሉ አስር የአፍሪካ ሀገሮች ለመስራት እየተንቀሳቀሰ ይገኛል። ክቡራትና ክቡራን አድማጮች ለዛሬ እሁድ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን እየመራ አብሮን ያመሸው ንጉሱ ታምሬ ነው። ነገ ሰኞ ምሽት ቀደም በሚለው ዝግጅታችን በአንድ ሰዓት ከዛ በኋላ ደግሞ በሶስት ሰዓት እንገናኛለን። በመደበኛው ያስተናገርኳችሁ ቆንጅታ የነኝ። በደህና ደሩ። This program has come to you from the...